የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ቸነፈር አፋፍ ላይ ለሚገኘው በብዙ ሚሊዮኖች የሚቆጠር ህዝብ ለነፍስ አድን እርዳታ የሚውል ሁለት ነጥብ አንድ ቢሊዮን ዶላር ለጋሾች እንዲያዋጡ ተማጽኗል። የመንግስታቱ ድርጅት የየመኑን ሁኔታ ከዓለም ሰብአዊ ቀውሶች ሁሉ የከፋ ሲል ገልጾታል። በየመን የሚገኙ ኢትዮጵያውያን ስደተኞችም ጥቃት እየደረሰብን ነው፣ ሀገሪቱ ህግ አልባ ሆናለች፣ ባልታወቁ ቡድኖች ከመካከላችን ታፍነው የተወሰዱ አሉ፣ እጅግ አደገኛ ሁኔታ ውስጥ እንገኛለን ሲሉ ያስረዳሉ። ቆንጅት ታዬ ስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች። የተባበሩት መንግስታት ድርጅት እጅግ ከተረሱ የዓለም ቀውሶች አንዱ ሲል ለገለጸው ለየመኑ ሁኔታ ተጎጂዎች ባለፈው የካቲት ካቀረበው የሁለት ነጥብ ሁለት ቢሊዮን ዶላር የእርዳታ ተማጽኖ ውስጥ እስካሁን እጁ የገባው አስራ አምስት ከመቶ ብቻ ነው። ትናንትና ግን አለም አቀፍ ለጋሾች ባካሄዱት ጉባኤ አንድ ነጥብ አንድ ቢሊዮን ዶላሩን ሊሰጡ ቃል ገብተዋል። በድርጅቱ በተካሄደ ከፍተኛ የየመን ልገሳ ጉባኤ ስለተሰጠው የእርዳታ ቃል ዋና ጸሐፊው አንቶኒዮ ጉተሬዥ ለጋሾቹን አመስግነዋል። ከየመን ህዝብ ሁለት ሶስተኛው ወደ አስራ ዘጠኝ ሚሊዮን የሚጠጋው ማለት ነው አስቸኳይ እርዳታ የሚያስፈልገው መሆኑን የገለጹት ዋና ጸሐፊው አስራ ሁለት ሚሊዮኑ ቸነፈር አፋፍ ላይ እንዳለ ነው የገለጹት። ምንጊዜም እንደሚሆነው ለሞት የሚጋለጡት ህጻናቱ ናቸው። የመን ውስጥ በአማካይ በየአስር ደቂቃው አንድ ሕፃን ለመከላከል በሚቻል ምክንያት ይሞታል። ከሞት የሚተርፉትም ቢሆኑ ይቀጭጫሉ፣ እድሜያቸውን ሙሉ ለጤና መታወክም ይዳረጋሉ። የመን ውስጥ የሚገኙ ኢትዮጵያውያን ስደተኞችም መሰረታዊ አቅርቦትም ይሁን ከለላ የሚሰጠን የለም ያለነው ነው በከፋ አደጋ ውስጥ ነው ብለዋል። ሰንዓ ካሉ ኢትዮጵያውያን ስደተኞች አንዱ አቶ ዮሐንስ አበበ ሶሪያ ያለው ሁኔታ ከሚሰጠው ትኩረት አንጻር ሲታይ የየመን ይዞታ የተረሳ ይመስለናል በማለት አማረዋል። አሁን ለምሳሌ የመንግስት የህግ ተቋማቶች የሉም። ፖሊስ ሀያቦች የለም። ክራ ምስጠን የለም። እርዳታ ምስጠን የለም። በዚህ ታምንቀጥል ከሆነ የእኛ ጠፋንታ ምንድን ነው? ሁላችን የሚካለቅን በኋላ አሊያም ወይም ደግሞ ሌሎች ወገኖች ከንፈር መጡ ትርጉም የለውም። ምን ህጻናቶች በኮሌራና በተለያዩ በሽታዎች የጠቁ ነው። የምግብ እጥረት አለባቸው። ሰዎች አንድ እርምጃ ወደ አንድ እርምጃ በስጋት ነው የሚሄዱት። ምክንያቱም ሁሉም ህዝብ ማለት ይቻላል ከተቀናቃኝ ሀይሎች ውጪ እንደ ባህልም ይሁን በአንድ ቤት ውስጥ በነፍስ ወከፍ ከሶስት በላይ ጠመንጃ አለ። ስለዚህ አሁን እነሱ የጠቀሙበት ነው። ከችግሩ አኳያ ማለት ነው። መንቀሳቀስ አልቻለም ይ በሚሙላችን ሊጠበቀ አይደለም ማለት ነው። ችግሮች ላይ ተጨምሮ ማለት ነው። ህክምና ሰቱ ላይ ተጨምሮ ማለት ነው። የመጠለያ ችግሮች ተጨምሮ ማለት ነው። ሰዎች እየታፈኑ ይወሰዳሉ። ሰሞኑን እንኳን ሶስት የሆኑ ኢትዮጵያኖች ታፍነው ተወስደዋል። ሁለቱ አመለጡ። ወዴት ነው የተወሰዱት ታፍነው? ማን ነው አፍኖ የወሰዳቸው? አይታወቅም። ምክንያቱም አሁን እዚህ ሀገር ምንም አይነት የመንግስት ተቋማቶች ህጋዊ እንቅስቃሴ ስለማያደርጉ ማለት ነው። አብዛኛው ተሽከርካሪ የሰሌዳ ቁጥር የለውም። የሞተር ሳይክሎች ከመቼውም የበለጠ ገዝተዋል። እንደውም ወንጀሎች የሚፈጸሙት በሞተር ሳይክል እና እንደዚሁም የሰሌዳ ቁጥር በሌላቸው መኪናዎች ነው ማለት፣ አስቸኳይ ጊዜ አዋጅ ተያይዞ የወንጀል መጠኑ እጅግ ተበራክቷል። እሺ አቶ ዮሐንስ ምን ያህል ናችሁ? አሁን እርስዎ የሚሉኝ አካባቢ ሰንአ ውስጥ በቁጥር ምን ያህል ትሆናላችሁ? ምንስ በጣም በጣም ጥሩ ጥያቄ ነው። አንተኛው ቁጥር ሁሉንም በትክክል ለመግለጽ ያስቸግራል። የተመዘገቡት በዩኤንክስ ያልስሆነ ነው ግን እኛ በማህበራችን ውስጥ በዚህ በማንዴት ሪፊጂ አሶሴሽን በሚባለው ውስጥ ማለት የተመዘገቡት ሶስት መቶ ሀምሳ አካባቢ እንሆናለን። እንግዲህ ማለት አንድ አካባቢ ስልሽ እጅብ ብለን ሳይሆን ያው እኛ ራሳችን ለመጠበቅና ለመጠባበቅ እንዲመቸን ብለን እዛቸው አካባቢ የሰፈርነው ማለት ነው። ዩኤንኪሻርም ሆነ ሌላ መንግስታዊ አካል ጠይቀን ነበር እኛ ሀገር ውስጥ ጉዳይ ሄደን ለምን በአንድ ቦታ ላይ አድርጋችሁ ለከለላ ለጥበቃ እንዲመች አስፈሩን ብለናቸው ምላሽ ስላልሰጡን እኛ ራሳችንን በራሳችን ተመሰረትንና ቢያንስ ራሳችንን ከጥቃት ለመከላከል እንድንችል ብለን ነው ይህንን ነገር ያደረግነው ማለት ነው። ማን ነው የሚረዳችሁ? ምንድን ነው የምትበሉት? ምን ላይ ነው የምትጠለሉት? ስ መጠለያ። የሚገርምሽ አሁን ለምሳሌ ከዚህ በፊት ስደተኛው የራሱን የሆነ ስራ እየሰራ አነስተኛም ሆነ ከዛም የተሻለ ስራ ይሁን ይሰራ ነበር። ኤምባሲዎችም ሌሎች ተቋማቶችን በነበሩበት ጊዜ ተቀጥረው የሚሰሩ ሰዎች ነበሩ። አሁን ግን ሙሉ ለሙሉ ማለት ይቻላል እነኛ ሁሉ ተቋማቶች የሉም። ምንም አይነት የስራ እድል ስለሌለ ማለት ነው አብዛኛው ስደተኛ በችግር ላይ ነው ያለው ማለት የሚረዳው ዩኤንክሽርም ምንም አይነት እርዳታ የራሽንም የመቀለያም የከለላም የደህንነት በቃም ህጎ የሚፈቅደውን ይን ግሻር አላደረግልንም። አለ በጎ ፈቃደኞች አሉ። ትውልድ ኢትዮጵያውያኖች የተሻሉ ኑሮ የሚኖሩ ማለት ነው። ግማሽ የየመን ዜግነት ግማሽ የኢትዮጵያ ዜግነት ያላቸው እነሱ ዝም ብለው ከተሻሉ ሰዎች እያስተባበሩ ረሽንና እንደዚህ ዘይትና ምናምን እየሰጡን፣ አንዳንዶቹ ደግሞ አሁን ቤት ኪራይ ድሮ ይከብሩ የነበሩት መቅፈል ያልቻሉት የወጡትን አነስተኛ አነስተኛ ድንኳን አለ እዛ ውስጥ እየተሰጣቸው በቃ በአንድ ላይ ጅብ ጅብ ብለው ይኖራሉ። ግን ያ ከስጋት አላዳነም። አሁን ሴቶቹ ለምሳሌ ሰው ቤት ነው የሚኖሩት። ለምሳሌ ባለትዳር ሆነው ከባላቸው ስረቤት ሆነ ለሴፍቲ ሲባል ሴፍቲ ውጭ ድንኳን ውስጥ ሴት ማደር ማለት ነው። ስለዚህ የያሌ ችግርም አለ። ለምን አደጋ ሊፈጠር ይችላል በሚል ማለት ወንዱን ዛሬ በመኪና በጠመንጃ ፍነው ከወሰዱት ማለት ነው፣ ነገ ደግሞ ሴቷን ደግሞ ሊደፍሯት ይችላሉ። የተለያየ ነገር ሊመጣ ስለሚችል እንደዛ እየተባበሩን ነው ሰዎች ያሉት ማለት ነው። ከዛ ውጭ የምናገኘው ምንም አይነት ከለላም ሆነ እርዳታ የለም። አሁን ወደኛ አቤት ያላችሁት ከአሁኑ ድምጻችንን አሰሙል ያለንበት ሁኔታ አደገኛ ነው በሚል ነው እና፣ ምንድን ነው የሚሰማው ሰው እንዲያደርግ የምትፈልጉት? በጣም ጥሩ እንግዲህ፣ እዚህ በጣም አስከፊ ሁኔታ ላይ ነው ያለ ነው። አሁን የሶሪያ ሲታሰብ የኛ መታሰብ አለበት። እኔ አንዳንዴ እንደውም የመን የሚዲያ ማዕቀብ ሁሉ ያለባት ሁሉ ነው የሚመስለኝ። ገባች እና በዛ ምርር ብለን ነው አሁን ይህን እድል ያገኘ ነው ከእናንተ ጋር ማለት ነው። ምንድን ነው አንዳንድ ለምሳሌ የህግ አዋቂዎች ሊኖሩ ይችላሉ። አውሮፓም ሆነ አሜሪካ በህግ ላይ ተንተርሰው ብዙ ተጽዕኖ ፈጣሪ ሰዎች ሊኖሩ ይችላሉ። እኔ አሁን የኢትዮጵያዊ ሌላ ዜጋ አይደለም፣ ምክንያቱም ለሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በህግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችስአር እና የሪፊውጅ አስተዳደር ጉዳይ እንዲመረመርና እንዲታይ ነው። ስለዚህ የተረሳንና እንዳውም በቃ የባርነት አይነት ነገር ነው እንዲያጣርልንና ቢያንስ በሰብአዊነት ነው ጊዜያቸውን እንኳን መስዋዕት አድርገው ቢረዱን በማለት ነው። እሺ አቶ ዮሐንስ አበበ አመሰግናለሁ።